ዶክተር አረጋዊ በርሄ የትግራይ ዴሞክራሲያዊ ፓርቲ ሊቀመንበር ቀደም ሲል የድርጅታችሁ መጠሪያ የነበረው የትግራይ ዴሞክራሲያዊ ትብብር ነበር ሰሞኑን የትግራይ ዴሞክራሲያዊ ፓርቲን መስረታችኋል ለምን በቅድሚያ አመሰግናለሁ ካሳሁን ለቃለ ምልልሱ ጥያቄው ለመመለስ በእርግጥ የትግራይ ዴሞክራሲያዊ ትብብር የሚል ስም ይዘን ለብዙ ዓመታት ተንቀሳቅሰናል። ይህም ውጭ ሀገር በስደት ላይ ሆነን ነበረ። ትብብር ያልንበት ምክንያት ከአጀማመሩ ከሌሎች የኢትዮጵያ ፖለቲካዊ ኃይሎች ዲሞክራሲያዊ የሆኑ ጋር ተቀናጅተን አንድ ሁነን የሀገራችንን ሁኔታ ለመለወጥ ካለባት ችግር ለማስወጣት መተባበር የግድ ስለሆነ ትብብር የሚለው ስም ብንሰጠው የተሻለ መሆኑ አምነን፣ ትብብር ስንል ደግሞ ለሌሎች ዲሞክራሲያዊ ኃይሎች ክፍት እንደሆነ ለማመላከት ብቻችን ተንቀሳቅሰን የምናመጣው ለውጥ አመርቂ እንዳልሆነ ስለገባን ነበረ። ያ እንግዲህ እንደምታውቀው በህብረት ደረጃ ብዙ ጥረቶች፣ ሙከራዎች ስናደርግ ቆይተን አሁን ካለፈው አመት ጀምሮ በሀገራችን ለውጥ እንደመጣ ስናይ እንግዲህ የምንጮህለት የነበረው ጥያቄ እየተመለሰ ስለሆነ ሀገራችን ገብተን መንቀሳቀስ የምንችልበት ሁኔታ በመፈጠሩ ሀገራችንን ምግባ ብለን ገባን። ከገባን በኋላም ለህዝቡ መቅረብ ስላለብን ከሌሎች ተፎካካሪ ድርጅቶች ጋርም በፕሮግራም ደረጃ፣ በአቋም ደረጃ፣ በፖሊሲ ደረጃ መፎካከርም ስላለብን እንደ ፓርቲ መቆምና ያንን ዓላማችንን ማስተጋባት የግድ ስለሆነ፣ በሌላ በኩልም ምርጫ ቦርድ በዛ መልክ መደራጀቱም እንደ አንድ አስፈላጊ ጉዳይ አድርጎ ስላምንበት በዋናነት የእኛም እምነት ስለሆነ በፓርቲ ተደራጅተን መንቀሳቀስ ወሰን ለዚህም፣ አንድ አመት ያህል አገር ውስጥ ከተንቀሳቀስን በኋላ ባለፈው ሳምንት ጉባኤውን አካሄደን። ይኸው ምርጫ ቦርድ በጠየቀው መሰረት ምዝገባችንን እያቀላጠፍን መንቀሳቀስ ተያይዘ ነዋል እላለሁ። ባለፈው አንድ አመት ጊዜ ውስጥ ትግራይ ዲሞክራሲያዊ ትብብር ወደ ትግራይ ዲሞክራሲያዊ ፓርቲ መሻገሩ ራሱን የቻለ አንድ ምርታ ነው፣ አንድ የትግል ውጤት ነው። በ ደጋፊዎቻችሁ በኩልስ ትግራይና በሌሎችም የኢትዮጵያ ክፍለ ግዛቶች በዛስ አካባቢ እያገኛችሁ ያለው ድጋፍ ምን ይመስላል? በአሁኑ ወቅት የሚገርመው ከትግራይ ውጭ ያለው የትግራይ ማህበረሰብ በግልጽ መናገር ስለሚችል፣ በግልጽ መንቀሳቀስ ስለሚችል ድጋፉን በግልጽ እያሳየን ነው ያለው። ትግራይ ውስጥ ስንሄድ ግን የድሮው አፈና የህወሀት ኢህአዴግ የድሮው አፈና ገና አልለቀቀውም እዛ ያለ ህዝብ። ስለዚህ ድርጅቱ የአፈናው ባህል የአፈናው ልምድ እንዳለ ነው ያለው። እና ብዙ ስለምንቸገር እንቅስቃሴያችን፣ የአባሎቻችንም እንቅስቃሴ በብዙ መልኩ ታገደ ነው። ብዙ ድብደባ፣ ብዙ እስራት አሁንም እያጋጠማቸው ነው። አባሎቻችን ከስራ መባረር ጨምሮ ማለት ነው። ይሄ እንዳለ ሆኖ ግን ህዝቡ ስለመረረው ይህን አጥር፣ ይህን አፈና ጥሰው የወጡ አባሎቻችን እየተንቀሳቀሱ ባለው ችግር ውስጥ ሆነው ተፈላጊውን ምዝገባና የፓርቲ የድርጅት ስራ እየሰሩ ይገኛሉ በዚህ መልክ ነው እንግዲህ ይህን ፓርቲ መስርተን መንቀሳቀስ ተያይዘ ነው ያለው። እንደሚያውቁት ምርጫው ጊዜ ቀርቧል። የምርጫ ቦርድ ሰብሳቢዋም እንደዚሁ በተያዘለት ጊዜ ምርጫው ሊካሄድ ይችላል የሚል አምኔታ አላቸው። እስካሁን ድረስ የተቀየረ ነገር የለም። በጠቅላይ ሚኒስትሩም በኩል ይኸው አተያይ ነው ያለው። ምን ያህል ለምርጫው ተዘጋጅታችኋል? ወርሃ ግንቦት ላይ ምርጫው ከተካሄደ የምትወዳደሩባቸውስ የትኛው ኢትዮጵያ መወዳደሪያ አካባቢዎች ነው የሚሆነው? በዋናነት የምንወዳደረው ትግራይ ክልል ነው። ሆኖም አባሎቻችን በሌሎች የኢትዮጵያ ክፍልም ስላሉ እነሱን ማደራጀትና በያሉበት እየተንቀሳቀሱ ወደፊት ከሌሎች ኃይሎችም ጋር የመተባበር እና አብሮ የመንቀሳቀስ እክል ስላለን እዛም እንደምንሳተፍ ይገባናል። የሆነ ሆኖ ግን ምርጫው በተቀደው መሰረት ይካሄዳል ወይ ላልከው፣ በእኛ በኩል እውነቱን ለመናገር ለምርጫ ማካሄድ የሚያስችል ሁኔታ አልተፈጠረም ነው የምንለው። አንዱ ተጨባጭ ትግራይ ያለው ሁኔታ ነው። ምርጫ ሲባል ሰው በነጻነት መንቀሳቀስ አለበት በነጻነት መደራጀት፣ ሀሳቡ መግለጽ፣ በነጻነት የሚፈልገውን ድርጅት መደገፍ፣ የማይፈልገውን ደግሞ መጣል መቻል አለበት። ይሄ ሁኔታ ትግራይ ውስጥ ገና አልተጀመረም። ሌሎች አካባቢዎችም እንደምንሰማው ተመሳሳይ ችግር ያለባቸው ክልሎች አሉ። ይሄ ሆኖ እያለ ምርጫ ማካሄድ ፍትሀዊና ተቀባይነት ያለው ምርጫ ይሆናል ብለን ስላልገመትን ስለማናምን ለምርጫ ቦርድ ይህንን ተቃውማችንን አቅርበናል። በአደባባይ ማለት ነው። በፖለቲካ ድርጅቶች ስብሰባ ይሁን ከዛ ውጭም ባለው በሚዲያ ይሁን በሌሎች መድረኮች ይህንን አስተጋብተናል። ምርጫ ቦርድም ይሁን መንግስት ይህንን ነገር ይብን ጠቅላይ ሚኒስትሩም ጭምር እንዲያውቁት አድርገናል። ሆኖም እነሱ ምርጫ ቦርድም ይሁን ጠቅላይ ሚኒስትሩ ምርጫው በታቀደለት ጊዜ ይካሄዳል የሚል ድርቅ ያለ ነገር ይዘው እየተጓዙ ናቸው። እንግዲህ ሁለቱ ወሳኝ አካሎች ምርጫው እንዲካሄድ ካስገደዱን የግድ እንግዲህ ሌላ ምርጫ ስለማይኖረን የሚቻለውን ያህል ለማድረግ እንወዳደራለን ማለት ነው ወይም እንፎካከራለን ማለት ነው። አንዳንድ የወገኖች የግል አታያቸውን ሲሰነዝሩ በተለይ የትግራይ ዲሞክራሲ ፓርቲ ከተመሰረተ በኋላ አሁን ያነሷቸውን ምክንያቶች አንስተው በትግራይ ዲሞክራሲ ፓርቲም ሆነ አረና እንደዚሁ በትግራይ ውስጥ እንደ ልብ ተንቀሳቅሰው መወዳደር አይችሉም። ከህዋት በጣም የተደራጀ ነው በፋይናንስ በተለያዩ ነገሮች፣ በቀደም ሲልም ባፈራቸው አባላት ብዛት ጫናም ስለሚያደርጉ በሁለቱ ድርጅቶች በአረናና በትግራይ ዲሞክራሲያዊ ፓርቲ ላይ ምናልባትም ወደ ብልጽግና ፓርቲ ተቀላቅለው የብልጽግና የትግራይ ክንፍ ሆነው ቢሄዱ የተሻለ ገዛዎችም ስለሚኖራቸው በመንግስት በኩልም በእንቅስቃሴያቸው ላይ ጥበቃ ስለሚካሄድላቸው በብልጽግና ፓርቲ በኩል የተሻለ ውጤት ለራሳቸውም ለሀገርም ሊያመጡ ይችላሉ። ብልጽግና ፓርቲንም የበለጠ ኅብረ ብሔራዊ ፓርቲ ሊያደርጉት ይችላሉና ወደዛ የመቀላቀሉ ነገር የበለጠ የተሻለ አይሆንም ወይ ብለው እንደዚህ አይነት ሐሳቦችን የሚያንሸራሽሩ ወገኖች አሉ። የእናንተን ፓርቲ አስመልክቶ የእርሶ ምላሽ ምንድን ነው? በዚህ መልክ ብትሄዱ ለሚመኙላችሁ በእርግጥ ይሄ አሁን ያቀረብከው ከሳሁን ሀሳብ እንሰማዋለን። ይሄ ብልጽግና ፓርቲ የተባለው ከተመሰረተ ጀምሮ እንደዚህ ያሉ ሀሳቦች ለኢትዮጵያ በጎም የሚመኙ ወገኖች ይደመጣል። ሆነውም ሀቁ ግን ምንድን ነው? እኛ አንደኛ ነገር ከሁሉም ዲሞክራሲያዊ ኃይሎች ጋር በፕሮግራም፣ በአቋም፣ በፍልስፍና ከኛ ጋር የሚመሳሰሉ ኢትዮጵያዊ ኃይሎች አብረን ለመስራት ግንባር ለመፍጠር ከዛም አልፎ ውህደት ለመፍጠር ዝግጁ ነን። ይሄ አላማችን ከደም ብለን ስደትም ላይ እያለን ያስተጋባ ነው አቋም ነው። ለኢትዮጵያም ይበጃል የምንለው ለሀገራችን ይበጃል የምንለው ተጣምሮ አንድ ሁኖ ተዋህዶ ለዚች ሀገር መስራት ነው። ተበታትኖ መሄዱ ከዚህ በፊትም አልበጀም፣ ወደፊትም አይበጅም። ስለዚህ በአቋም ደረጃ ከማንም ዲሞክራሲያዊ ኃይል ለኢትዮጵያ አንድነት፣ ለኢትዮጵያ ብልጽግና፣ ለብሔሮች እኩልነት የቆመ ኃይል በሙሉ አብረን ለመስራት ዝግጁ ነን። ከዛ ውጭ የተነሳው ጥያቄ ትጣመራላችሁ፣ ትዋሃዳላችሁ የሚለው ጥያቄ በእኛም በኩል ይሁን በአረና በአንጻሩ ደግሞ በብልጽግና ፓርቲ በማንኛችንም እስካሁን ድረስ አልቀረበም። ከቀረበ ደግሞ በሚቀርብበት ጊዜ አይተን ምላሻችን እንሰጣለን። ምላሻችን ደግሞ የሚወስነው አዎንታዊ የሚያረገው የአቋም ግልጽነትና አንድነት ሲኖር ነው። ስለዚህ ለሁሉም ፖለቲካዊ ሀይሎች ዲሞክራሲያዊ ለሆኑ በአቋም ለሚመሳሰሉ ክፍት ነው ማለት ነው። አቋማችን ከአስራ ስምንት ወራት በፊት የኢህአዴግ አክትሞ ወደ የለውጥ ሂደት ኢትዮጵያ ታማራለች ብለው ያሰቡ በጣም ጥቂቶች ነበሩ። ብዙዎች በውስጥም ያሉ በውጭም ያሉት ለውጡ ሳይታሰብ ደርሶል። ከዛ በኋላም አሁን በተለይ ሰሞኑን ከብልጽግና ፓርቲ ምስረታ ተያይዞ ኢህአደግ ከስሟል በኦፊሴል። ይህ እውን መሆኑን እስካሁንም የሚጠራጠሩ ሰዎች ሁሉ አሉ። እውነት በጥቂት ጀንበሮች ከስሞ እንደገና ወደ አዲስ ወደ ብልጽግና ፓርቲነት ያመራል ወደ ህብረ ብሔር ፓርቲ ራእይሻ ያገራል ብለው ያላሰቡ ብዙ ሰዎች ነበሩና እና ይሄስ ምን ማለት ነው? የኢህአዴግ መክሰም በኢትዮጵያ ታሪክ ውስጥ ምን አይነት ስፍራ ይኖረዋል? ይላሉ የብልጽግና ፓርቲስ ከዚህ በኋላ አገሪቱን ወዴት አቅጣጫ ሊመራት ሊያደርሳት ችላል፣ የሚል ተስፋ ወይም ስጋት አሉት። በእውነቱ የብልጽግና ፓርቲ አመጣጡ ቀረብ ብለን ካየነው ውህደት ብሎ ኢህአዴግ ከጀመረው ከአስር አመት በፊት የተጀመረ ነው። ከአስር አመት በፊት እንዋሃዳለን ብለው በኢህአዴግ ደረጃ ጠቅላይ ሚኒስትር መለስ በህይወት በነበረበት ጊዜ ጀምሮ እንዲሁም በህወሀት ቀስቃሽነት ነበረ የተጀመረው ሲጀመርም ገለልተኛ የሆኑ የምሁራን ስብስብ ፈጥረው በጥናት የተደገፈ ምሁራዊ ጥናት እንዲደረግ ኮሚቴ አቋቁመው ከዛም ከዛም ከየኢንስቲትሽኑ፣ ከየዩኒቨርሲቲው፣ ከተለያዩ የምሁራን ክፍሎች ተወጣተው ስራው ጀምሮ ለረጅም ጊዜ ሲያጠኑ ቆይተው እንግዲህ በለውጡ አካባቢ ጥናታቸውን አቅርበው የውህደት ስራቸውን በኢህአዴግ ጽህፈት ቤት በኩል ጀምረው ነበር። በመሀሉ ይሄ ለውጥ መጣ። በድንገት ነው የመጣው። በእውነቱ ለመናገር ይሄ አሁን የተያያዝ ነው የለውጥ ሂደት፣ ለእኛም በድንገት ነው የመጣው፣ ለእኛም በድንገት ነው የገባ ነው እውነቱን ለመናገር፣ አላሰብ ነውም ነበር። ስለዚህ ይሄ ለውጥ ሲመጣ ግን የህወሀት አመራር የበላይነቱን እያጣ መጣ። ይሄ እንግዲህ በብዙ መልኩ የሚንጸባረቅ ነበረ። በፖሊሲ ደረጃ ይሁን በአመለካከት ደረጃም ጠንክሮ መጥቶ የህወሀት የበላይነትን የማይቀበል ለውጥ ሆነ። ስለዚህ እነዚህ ሰዎች የበላይነታቸውን ሲያጡ፣ ያ የውህደቱ ጉዞም አብሮ መቃወም ጀመሩ። እንደውም ከናካቴው እዚህ ፌደራል መንግስት ሆነው የሚገጥማቸውን ቻሌንጅስ እንደ መቋቋም ፈንታ ወደ ትግራይ መሽገው እየተቃወሙት ይገኛሉ። ስለዚህ ይሄ የውህደት ነገር እነሱ ራሳቸው የጀመሩት አሁን ደግሞ እነሱ ራሳቸው ለማደናቀፍ ሽርጉድ የሚሉበት ሁኔታ ነው የምናየው ያለ ነው። አሁን ደርሰው ፌዴራል ስርዓቱ እየተናደ ነው ህገ መንግስቱ እየፈረሰ ነው እናድነዋለን የሚል ቅዠት ልበለው። ምክንያቱም ቅዠት የምለው ምክንያት ምንድን ነው? ህገ መንግስት ለሀያ ሰባት አመት ሲያፈርስ የነበረ የህወሀት አመራር ነው። እኛን ሁሉ ለስደት የዳረገን የህወሀት አመራር ነው። ሁሉም ተፎካካሪ ሀይል፣ ጠንከር ያለው ተፎካካሪ ሀይል ለስደት የዳረገው ይሄ ድርጅት የሀሳብ ነጻነት መግለጽ ነፃነት ነፍጎ የነበረው ድርጅት ራሱ አንቀጽ ሀያ ዘጠኝ የሀሳብ ነፃነት አለ የሚለው ህገ መንግስት ራሱ የነደፈው ራሱ ሲያፈርሰው የነበረ ድርጅት አሁን ደርሶ ህገ መንግስት ጠበቃ ሆኖ መታየቱ ዝም ብሎ እንቀውቅልስ ነው። የሆነ ሆኖ የሂደቱ አመጣጥና አሁን የተፈጠረው ተግዳሮት አንደኛው ተቃዋሚው የህወሀት አመራር ነው ያለው። ያም ሆነ ግን የሚሳካለት አይመስለኝም። ምክንያቱም የትግራይ ህዝብ ራሱ አፈና ስር ነበረ። አሁን ደግሞ አፈናው እዛ ተጠቅልሎ ስለገባ ድሶበታል፣ ስለባሰበት ይሄ ህዝብ እንግዲህ የጨነቀው የግድ መነሳቱ አይቀርም። ሁኔታዎችንም እያየን ነው ያለ ነው። ይሄ አደገም ያሰበውን የሚያሳካ አልመሰለኝም። ብዙ ሙከራዎች አድርጓል እንገነጠላለን፣ ዲፋክቶ ስቴት እንመሰርታለን፣ በጠላት ተከበናል፣ ታጠቅ እያለ ህዝቡን ሲያስጨንቅ ነበረ። ይሄ ሁሉ ፎርሽ እንደሆነ አሁን ታይቷል። ስለዚህ ተስፋ የሌለው ጉዞ የውድቀት ጉዞ መጀመሩ ስለታየ እኛም የህዝባችንን ድምፅ እያዳመጥ የልብ ትርታ እየሰማን እየተጓዝን ስለሆነ ይህ ውድቀት የቀናት ጉዳይ ይመስለኛል አቋሙን ካላስተካከለ። ስለዚህ ኢህአዴግ የሚለው ነገር አብሮ ያው ያነሳው ጥያቄ አብሮ የሚከስም ያለ ነገር ነው ነው ብለው ኢትዮጵያን ፖለቲካ ጥርሶን የነቀሉበት ነው። እስካሁንም ድረስ ንቁ ተሳታፊ ኖት። እንደ ዜጋም እንደ አንድ የፖለቲካ መሪም በአሁኑ የለውጥ ሂደት ውስጥ ኢትዮጵያ አሁን ካለችበት ሁኔታ ወደ ተሻለ ከፍ ያለ ደረጃ ለመሄድ ከፊቷ ተደቅነው ያሉት ዋነኛ የሚባሉ ተግዳሮቶች ወይም ፈተናዎች ምንድን ናቸው? ያንንስ ለማለፍ ሊከወኑ የሚገቡ ቀዳሚ ጉዳዮች አንገብጋቢ ኢትዮጵያን ችግር ፈትቶ ኢትዮጵያ ወደፊት ለማራመድ እና ዲሞክራሲያዊ ስራን ለመገንባት ወይም ተቋማትን ለመገንባት ቅድሚያ ሊሰጣቸው የሚገቡ ዋነኛ ተግባራት ምንድን ናቸው ይላሉ። እንደ ትግራይ ዲሞክራሲያዊ ፓርቲ አተያይ ዋነኛው ጥያቄ ይሄ ነው። በዚህ ላይም ሁላችን ማጠንጠን ያለብን ይመስለኛል እና ኢትዮጵያ ውስጥ ያለው ችግር እንደምታውቀው ዘርፈ ብዙ ነው። ኢኮኖሚያዊም ነው፣ ፖለቲካም ነው፣ ባህላዊም ነው። በተለይ የፖለቲካ ባህላችን ወደኋላ የቀረ የጠረፋ ነው። በጽንፈኝነት የተበላሸ ነው። ፖለቲካ ባህላችን ሁሉም በየጎራው ሆኖ ያቀራራል። ተገናኝቶ ግን እንካ ስጠኝ የሚል አመለካከት የለውም። የመሀል መንገድ አያውቅም። ዝም ብሎ አንባ አንባው ይዘው መጫወጫ ነው። ይሄ ደግሞ ምንም አይሰራም። ወርደህ ሀሳቦችህን ለህዝብ አቅርበህ መድረክ ላይ ተገናኝተህ እዛ ላይ ተፎካክረህ ምክንያታዊ የሆኑ ነገሮችን አቅርበህ በሁሉም ዘርፍ ማለት ነው ወደፊት መራመድ እየተቻለ ይህንን ባህል አላዳበርንም የጽንፈኛነት ባህል ነው አሁንም ያለው ነው የማውቀው እኔም ካልተከተልክ ጠላት ነህ አይነቱ ነው ያለው ስለዚህ ፖለቲካ ባህል እድገት በጣም ወደኋላ ያቀር ነው ያለው ከዚህ መውጣት አለብን አንዱ ችግራችን ይሄ ነው። ኦፍኮርስ ለዚህ ምክንያቱ የነበሩ ስርዓቶች ናቸው ቀደም ሲል የአጼ ኃይለ ስላሴ ፊውዳላዊ ስርዓት ቀጥሎ የኮሎኔል መንግስቱ ወታደራዊ አምባገነን ስርዓት ቀጥሎ የኢህአደግ ህወሀት የኢህአደግ ከፋፋይና አፋኝ ስርዓት ስለነበሩ ሀሳቦች በነጻነት መድረክ ላይ ወጥተው ሊፋጩ፣ ሊወዳደሩ፣ ሊፎካከሩና የበለጠው ሀሳብ ገንቢ ሀሳብ ጎልቶ እንዲወጣ ጠንክሮ እንዲወጣ አልተቻለም ነበረ። ስለዚህ እነዚህ ሁለቱ የተያያዙ ችግሮች ነበሩብን። አሁን ግን ያ ችግር የሚተርግልን ምዕራፍ ገብተናል። ምን ማለት ነው? ሀሳብን በነፃነት የመግለጽ እድል ተከፍቷል። ስለዚህ ጥሩ ሀሳብ አለኝ፣ ገንቢ ሀሳብ አለኝ፣ ዘላፊ ሀሳብ አለኝ፣ ጠንካራ ሀሳብ አለኝ የሚል ቡድንም ይሁን ግለሰብም ይሁን መድረክ ላይ ወጥቶ ድምጽ ያሰማ ከሌላው ሀሳብ ጋር መወዳደር ያፎካክር፣ ህዝቡ ደግሞ ከዛ እየተማረ የበለጠውን ሊራመድበት ይችላል ማለት ነው። በዚህ መልክ ነው እድገት የሚመዘገበው። የሀሳብ ነፃነት ሲኖር ፈጣሪ መሆን ትችላለህ። ሀሳቦች የበለጸጉ ይሆናሉ። በፖለቲካዊ ይሁን በኢኮኖሚው፣ በሌላው፣ በባህላዊው መስክ እድገት ለማስመዝገብ ይቻላል። በሀሳብ መግለጽ ነፃነት የሀሳብ ልዕልና ሲኖር ስለዚህ የግለሰብ ልዕልና እያከተመ የሀሳቦች ልዕልና የሚሄድበት ጎደና አሁን ይዘናል። ይህንን እያሰፋን እያጠናከርን ከሄድን ኢትዮጵያ ከነበራት ኋላ ቀርነት ወጥታ ሌላው ዓለም የደረሰበት የብልጽግና፣ የእድገት፣ የስልጣኔ ደረጃ ትደርሳለች ብዬ አምናለሁ። በዚህ ጎደና እኛ ፓርቲም እየተጓዘ ነው ያለው። ባለፈው ሳምንት ውስጥ ዲሴምበር አስር ጠቅላይ ሚኒስትር አብይ አህመድ በኖርዌይ የኖቤል ሰላም ሽልማት ኮሚቴ በኩል የዘንድሮ የ2019 ሽልማቱ ተቀባይ ሆነዋል። ያ ለኢትዮጵያ ምን ማለት ነው? በተለይ ሰላምን አስመልክቶ ያለውን አመለካከት በምን መልኩ ሊቀርጸው ሊያንጸው ይችላል? በጠቅላይ ሚኒስትሩ ላይስ የሚያሳድረው የአስተሳሰብ ለውጥ ይኖራል ብለው ያስባሉ? በበጎ መልኩ በእርግጥ ይሄ የሰላም ኖብል ሽልማት ጠቅላይ ሚኒስትር አብይ አህመድ ይገባቸዋል ባይነኝ ለምን ስትለኝ፣ በአካባቢያችን ሰላም በማምጣት ብዙ መንገድ ይዘዋል። በኤርትራም በደቡብ ሱዳንም በጅቡቲ አካባቢም ብዙ የሰላም መስመሮች ያስያዘዋቸው እንዳሉ አውቃለሁ። ህዝቡም ተለያይቶ የነበረ ህዝብ መገናኘት አብሮነቱን ማዳበር ወንድማማችነቱን ማጠናከር ጀምረዋል። ይሄ አንድ ትልቅ እርምጃ ነው። ሁለተኛ የሀሳብ ነፃነት ስለሚያራምዱ ሰዎች ተወያይተው በነፃነት ሀሳባቸውን አቅርበው የሚለያያቸው ነጽዎችን በደንብ በግልጽ አቅርበው ችግሮቻቸውን በሰላም ለመፍታት እድል አግኝተዋል። በጥይት ሳይሆን በጠመንጃ ሳይሆን በውይይት በሀሳብ ልዕልና የፈለጉትን ሀንሳብ አምጥተው አፋጭተው በሰላም ችግሮቻቸውን ለመፍታት እድል ተገኝቷል። ይሄ ራሱ ትልቅ ትልቅ እርምጃ ነው። ምናልባት ሰው ልብ ላይለው ይችላል እንጂ ምናልባት ከኤርትራው ሰላም ጋር በላይ በእኔ ግምት ይሄ የሀሳብ ነጻነት፣ ሀሳብን በነፃነት የመግለጽ መብት ለሁሉም ማቀናጀት ያለውን ችግር ያለውን ግጭት በሰላም እንዲፈታ የሚያስችል መስመር ወይም ጎዳና ነው። ይሄ ራሱ በእኔ እምነት ራሱን የቻለ የኖብል ፒስ ፕራይዝ ወይም ሽልማት የሚያስገኝ ነው እላለሁ። ከዛ በተጨማሪ እንግዲህ በተጨባጭ በዝርዝር ከገባንም ሚዲያዎች ነጻ ሆነዋል። አንተ ከኔ በላይ ታጠዋለህ፣ በሚዲያ በኩል ያለው ነጻነት ሀሳቦች በነጻነት የተንሸራሸሩ ናቸው። ሀሳቡ ስለገለጸ እንደ ሽብርተኛ ሲቆጠር የነበረ ምድረ ተቃዋሚ ወይም ተፎካካሪ ድርጅት ስደት ላይ የነበረው ሁሉ አገሩ ገብቶ እየተንቀሳቀሰ ነው ያለው። ያለምንም ገደብ እየተንቀሳቀሰ ነው ያለው። ስለዚህ እነዚህና ሌሎችም ጨምረን አንደኛ ነገር ሽልማቱ የሰላም ሽልማቱ ይገባቸዋል፣ በደንብ ይገባቸዋል። በጠቅላይ ሚኒስትሩ ላይ የሚያደርሰው ታታሪነት ወይም ተጽዕኖ ደግሞ እንዳለ ይገባኛል። ምክንያቱም በዚህ ክቡር ሽልማት ዓለም ያወቀው፣ ዓለም ያደነቀው ሽልማት ሰው ናቸው እና ትልቅ ተጽዕኖ ማሳደሩ አይቀርም። ስለዚህ ለሰላም ለዚህ ሽልማት ላገኙበት አላማ ተግተው እንደሚሰሩና እንደሚንቀሳቀሱ አንዱ ትልቁ ኮሚትመንት ያስገባቸው ጉዳይ ስለሆነ በሁሉም አቅጣጫ እንደሚሰሩ ይታየኛል። ከዛ በፊትም የጻፏቸው መጽሐፍቶች አንድ ሁለት መጽሐፍቶች አንብቤ ነበር። ሰውዬ ከሽልማቱ በፊትም ይሄ እምነት ስለነበራቸው ከዚህ ተጽዕኖ በተጨማሪ የራሳቸው እምነትን ታክለው ሰላም ለማምጣት ሰላም ለማውረድ ተግተው የሚሰሩ ናቸው ብዬ አምናለሁ። እንዲያውም የምፈራው ምንድን ነው ይሄ እምነታቸው መንግስት ሆነው በመንግስት ደረጃ መወሰድ ያለባቸው ጠንካራ የሀይል እርምጃዎች ከመውሰድ ምናልባት ይቆጥባቸው ይሆናል የሚል ፍራቻ ነው ያለኝ እንጂ በሰላሙ ጉዞ የተዋጣለት ስራ ሊሰሩ እንደሚችሉ ምንም ጥርጥር የለኝም። ነው ብለው ይሄ አካሄድ ደግሞ በኢትዮጵያ ትልቅ ለውጥ እንደሚያመጣ ይታየኛል። ምክንያቱም ሁሉም ሰው፣ ሁሉም ፓርቲ፣ ሁሉም ምሁር በነፃነት ሀሳቡ እየገለጸ ያለ ተጽዕኖ እየገለጸ ሀሳቦች ነጥረው ወጥተው ለኢትዮጵያ እድገት የሚበጀውን እየቀሰሙ ይሄ ጠቅላይ ሚኒስትር አገሪቱን በማበልፀግ ላይ ትልቅ ሚና ሊጫወቱን እንደሆኑ ይታየኛል ለማለት ነው። ወደ አገር ቤት ከገቡ አንድ ዓመት ያህል ጊዜ ቆይተዋል። ጠቅላይ ሚኒስትር አብይ አህመድንም በተለያዩ መድረኮች ደጋግመው አግኝተዋቸዋል። በግል ያሳደረቦት ስሜት ምንድን ነው? ጠቅላይ ሚኒስትሩን አግኝተው ፊትም በውጪ ሆነው ያሳደረቦት ስሜቶች አሉ። አሁን አገር ቤት ገብተው በአካል በተለያዩ ጉዳዮች ላይ በውይይት መድረኮች ላይም ተገናኝታችሁ ባላችሁበት ወቅት ምን አይነት ስሜት ያሳድሮ ቦታል በግልስ የእሳቸው አመላከት ምን እንደሚሆን በጥልቀት ለመረዳት ይችለዋል። አጋጣሚውን ተጠቅመው ጠቅላይ ሚኒስትር አብይ አህመድ እንደምን ይገልጧቸዋል? በዚህ በአጭር በአንድ አመት ጊዜ ተሞክሮ እናተ እንጀራ ከምጣዱ ያስታውቃል የሚባል ምሳሌ እኔ ገና ውጭ ያለሁ ስደት ላይ ያለሁ እንደምታውቀው ወደ ሰላሳ አመት የነበር ስደት የነበርኩት። ህወሀት አመራሮች ደግሞ አንዴ ብቻ ሳይሆን በተደጋጋሚ ሲክስም ነበረ። ሀገር ሊያፈርስ ነው፣ ህገ መንግስት ሊጭስም፣ ህገ መንግስቱን በአመፅ ሊያፈርስ ነው ምናምን፣ ያ የከሰሱ ሞት የሚያስፈርድ ክሶች ፍርድ ቤትም አቅርበዋል። በስደት እያለን ማለት ነው በሌለንበት በህዝባችን ላይ ሲደርስ የነበረው አፈና ያው በራሳችን እየደረሰ ነበር በርቀት እንዲሆን ይሄ ለውጥ ሲመጣ በደንብ ነበር የተከታተልነው ውጭ ሆነን ማለት ነው እና ወዴት ነው የሚሄደው ይሄ የስልጣን ሽሚያ ነው ወይስ በእውነት የለውጥ ሂደት ነው የሚል ጥያቄ ለመመለስ ተክተን ነበር የተከታተልነው ተከታትለንም የደረስንበት ጉዳይ የሚነበረ እነዚህ ሰዎች ውስጥ ሆነው ህወሀት ውስጥ ሆነው ሲታገሉ እንደነበሩ እንደሌላው ከፍነው እንደነበሩ ብዙ ችግርም እንደደረሰባቸው እስራት ሲሆን፣ ግማሾቹ እስራት፣ ግማሾቹ ማስፈራራት፣ ግማሾቹ ከስራ ማባረር፣ እንደዚህ የመሳሰሉ ነገሮች ሲደርስባቸው እንደነበረም አየ ነው አወቅ በአካል አናቃቸውም ነበር እና ይሄ አቅጣጫ ወደ ሌላ አቅጣጫ በዚህ መካሄድ እንደማይቻልና ሌላ አቅጣጫ መያዝ እንደሚያስፈልግ ማበሰር ጀመሩ። ለሁሉም ፖለቲካዊ በተለይ በሽብርተኝነት ታስረው የነበሩ እንደና እንዳርጋቸው ጽጌ ለቀቋቸው። ሲለቋቸው ጊዜ ይሄ ነገር ድሮው የኢህአዴግ አካሄድ ፍጹም የተለየ አካሄድ እንደሆነ ገባን። ያ ሽብርተኛ ብሎ ሲያስር ሲገድል የነበረው ህዝብ ነፃ ሆኖ እንደ ልቡ ሀሳቡ የመግለጽ እድል ሲያጋጥመው ይሄ ሌላ አቅጣጫ መሆኑ ወዲያው ተገነዘብ። ለሁሉም ተፎካካሪ ስደት ላይ ያለው ይሁን ታፍኖ የነበረው ይሁን ነፃ ሆኖ ሊንቀሳቀስ እድል ክፍት መሆኑን አበሰሩ። ጽናቱን መሰረት አድርገን ነገር የት ገብተን እንድንንቀሳቀስ ብዙ ተከፈተልን። ጥያቄ ያቀረም ገባል ገብተንም ጥሩ አቀባበል ነው፣ እንደ ጠላት ሳይሆን እንደ ወዳጅ ነበር የተቀበሉን። ሳናመሰግናቸው አናልፈም። ከዛ ወዲህም እንቅስቃሴያችን የሚያግድ ነገር አላየንም። እንዲሁም ትብብር ነው ያየ ነው። መጀመሪያ እንደገባን ወዲያው እንደ እንግዶች መጠን ልክ እንደሚያውቁን እንደ ወንድሞቻቸው፣ እንደ እህቶቻቸው አድርገው ተቀብለው አስተናግደው ነው ከዛ በኋላ ኦፍኮርስ፣ የኛ ጉዳይ ነው። እኛ እንደ ልብ አሁን እየተንቀሳቀስ ነው ያለ ነው። እንቅስቃሴያችን የሚታገደው ትግራይ ስንሄድ ብቻ ነው እንጂ እዚህ አካባቢ ለምሳሌ ፓርቲያችንን ወቅት አማራ ክልል እስከ ባህር ዳር እጃለሁ በደቡብ አካባቢ እስከ አሶሳ በኢንሻንኩል እጃለሁ ሌሎች አካባቢዎችም ለመሄድና እዛ ያለው ግጭት በተለይ በብሔረሰቦች መካከል ያለው ግጭት ለማርገብ ጥረት እያደረግን ነው ያለ ነው። ወደ ሌሎች አካባቢዎችንም ለማርገብ እንሄዳለን። በተለይ ከህወሀት ጋር በተያያዘ የትግራይ ማህበረሰብን ችግር ውስጥ ነው የደቀሉት እነዛ ሰዎች ከህዝቡ አጋጭ ሰውታል። ያ ግጭት የህዝቡ ጉዳይ አልነበረም። ያ ግጭት የፈጠረው የኢህአደግ ፖሊሲ መሆኑን ለማስረዳት እና በህዝብ መካከል ግን ምንም ችግር እንደሌለ ከአብሮ የኖረ ህዝብ አሁንም አብሮ መኖር እንደሚችል አብሮ ማደግ እንደሚችል ለማሳየት ያሉትን ግጭቶች እንዲረግቡ ለማድረግ መንቀሳቀስ ላይ ነው ያለ ነው። ስለዚህ እንግዲህ ልዩነቱ ነው። ይሄ አካሄድ ደግሞ ለሀገራችን የሚበጅ በመሆኑ የነ ዶክተር አብይ ቅድመ ግንባር ሆነው ያመጡት ለውጥ በህዝብ የተደገፈ ህዝብ ያመጣው ለውጥ ቢሆንም እነሱ ፊተወራሪ ሆነው የጀመሩት ስራ እንደሚቀጥሉበት ምሉ እምነት ነው ያለኝ። ቅርብ በተለያዩ መድረኮች አግኝተዋቸዋል እና እንዴት ተረዷቸው? በግል ምን አይነት ሰው ናቸው? ምን አይነት በተለያዩ መድረክ ተገናኝተናል፣ ተወያይተናል። በኦፊሽል በግልጽ በየመድረኩ እንደምናያቸው ግልጽ የሆኑ ሰውዬ ናቸው። የፈለከውን ሀሳብ ብታቀርብ ምንም በሀሳብ ይሞግቱሃል እንጂ ስልጣን መከታ አድርገው ተጽዕኖ ለመፍጠር ምንም የሚከጅሏቸው ሰው አይደሉም ሀሳብህን ትክክል ሆኖ ካገኙት የእሳቸውን ሀሳብ ጥለው ያንተን የሚቀበሉ ሰው ሆነው ነው ያገኘኋቸው። ስለዚህ ለእድገታችን አምች የሆኑ ሰው እንደሆኑ ነው ያየኋቸው። እኔ ዶክተር አረጋዊ በርሄ የትግራይ ዲሞክራሲያዊ ፓርቲ ሊቀመንበር ስለ ቃለ ምልልሱ እናመሰግናለን። እኔም አመሰግናለሁ። ጋሰሙ ታንኪ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራም ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ራዲዮን ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።